በኢትዮጵያ እየጨመረ የሚገኘው የሰብአዊ እርዳታ ፍላጎት ከሚሰጠው ምላሽ ጋር ሊጣጣም እንዳልቻለ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ኦቻ የአዲስ አበባ ጽህፈት ቤት አስታወቀ። ሰብአዊ ድርጅቶች ከአጋር ለጋሾች ጋር በመተባበር ተጨማሪ ገንዘብ ለማግኘት እየጣሩ ናቸው ብሏል። ኦቻ በቀጣዩ ዓመት ሊያስከትለው የሚችለውን ጉዳት ለመቋቋም እቅድ እየተዘጋጀ መሆኑንም ቻ ገልጧል። መለስካቸው አማሃ ዝርዝሩን ልኮልናል። መግለጫው እንደሚለው በአሁኑ ወቅት ያሉት የእርዳታ ፍላጎቶች የተለያዩ ዘርፎች ሊሸፍኑት ከሚችሉት ወይንም ከአቅማቸው በላይ ሆኗል። በአጋማሹ ዓመት የወጣው ተፈላጊ የምግብ እርዳታ መጠን ባለፈው መጋቢትና ሰኔ ወር መካከል በአምሳ አምስት በመቶ ከፍ ብሏል። የአጋዥ ምግቦች ፍላጎት በአስራ አራት በመቶ ጨምሯል። በዚህ ላይ ደግሞ ከሁሉም ቅድሚያ የሚሰጠው አስቸኳይ የተመጣጠነ ምግብ ድጋፍ ፍላጎት ካለፈው የካቲት እስከ ነሐሴ ባለው ጊዜ ውስጥ በሶስት እጥፍ ጨምሯል ሲል የወቻ መግለጫ ያብራራል። አክሎም ቢያንስ አንድ ሚሊዮን የሚሆን ህዝብ የውሃ የንጽህናና የመሳሰሉት አገልግሎቶች ድጋፍ ይፈልጋል ብሏል። እርዳታ ሰጪ አካላትም የቅድሚያ ቅድሚያ ሊሰጣቸው የሚገቡ ድጋፎችን በጥንቃቄ ነቅሰው እያወጡ ባላቸው ጥቂት ገንዘብ ከፍተኛውን ውጤት ለማስገኘት እየሰሩ እንደሆንም መግለጫው ይናገራል። ካለፈው ነሐሴ 2207 ዓ ም ጀምሮ በአመቱ አጋማሽ ሊሟላ ይገባዋል ተብሎ ከታቀደው 432 ሚሊዮን ዶላር ውስጥ 60 በመቶ የሚሆነው ተሟልቷል። ከዚህም 415 ሚሊዮን ዶላሩ ከቀደመው ዓመት የዞረ ሲሆን 217 ሚሊዮን ዶላር ግን አዲስ መዋጮ ነው። የድርቁ ተጽዕኖ በበረታባቸው አካባቢዎችና የምግብና የተመጣጠነ ምግብ እጥረት በተባባሰባቸው ስፍራዎች መንግስት በሙሉ አቅሙ እርዳታ እየሰጠ መሆኑን የሚገልጸው የማስተባበሪያ ጽፈት ቤቱ መግለጫ ይሁንና አሁንም ክፍተቶች አሉ ብለዋል። ይህንን ክፍተት ለመሙላትም መንግስት ከሀገር ውስጥ ገበያ 50 ሺህ ሜትሪክ ቶን እህል እየገዛ እንደሆነም መግለጫው ይዘረዝራል። በድርቁ የተጠቁ ማህበረሰቦችም ሕይወት አድን ለሆኑ እርምጃዎች ያላቸውን ሀብት እያሰባሰቡ ናቸው ያለው ይኸው መግለጫ እንደ ምሳሌ በሶማሌ ክልል በአፍዴር ዞን በአርጌሌ ወረዳ ካርዳቅ ቀበሌ በድርቅ የተጠቁ ማህበረሰቦች ያላቸውን ሀብት በጋራ በማንቀሳቀስና ሁለት የግል የውሃ ታንከሮች ወይም ቦቴዎችን መመከራየት ለመጠጥ የሚውል ውሃ ለማህበረሰቡ አባላት እንዲዳረስ ማድረጋቸውን ይናገራል። የስራ ድግግሞሽ እንዳይፈጠር በዚህም ጊዜ ገንዘብና ጉልበት እንዳይባክንም በመንግስትና በእርዳታ ለጋሾች እንዲሁም በእርዳታ ለጋሾች መካከል የተሟላ የመረጃ ልውውጥ እንዲኖር መግለጫው ያሳስባል። መግለጫው አክሎ እንደሚያስረዳው በአሁኑ ጊዜ የቅድሚያ ቅድሚያ ከሚሰጣቸው ከአንድ መቶ አርባ ሁለት ወረዳዎች መካከል ሰማንያ ሁለት ወረዳዎች ሙሉ ሽፋን ሲያገኙ፣ የተቀሩት ስልሳዎቹ ወረዳዎች ግን ተጨማሪ እርዳታ እንደሚፈልጉም መግለጫው ግልጽ አድርጓል። የመንግስታቱ ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ መግለጫ በመጨረሻ እንዳለው በጽህፈት ቤቱ አመራር የሰብአዊ ድርጅቶች ቡድን ኤልኒኞ የተባለው የአየር ንብረት ክስተት በመጪው ዓመት ሊያስከትለው የሚችለውን ጉዳት ለመቋቋም እቅድ ከወዲሁ መንደፉን ይናገራል። በብሔራዊ ሚቴሮሎጂ መረጃ መሠረት የሰብአዊ ሁኔታዎች በመጪው ዓመት ሊባባሱ እንደሚችሉም ይጠቁማል። በመጪው የካቲት ወር የኤልኒኞ ተጽዕኖ ከፍ ከማለቱ በፊት አስፈላጊውን ሁሉ ማመቻቸትና አስቀድሞ ተገቢውን ቦታ ማስያዝ እንደሚያስፈልግም መግለጫው ያስገነዝባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ